ትንታኔ በዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ጉብኝት ዙሪያ። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ዜና አቀባበልና የጉብኝታቸው ውጤት የትንታኔው ጭብጦች ናቸው። ተንታኙ እንግዳ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ሲያስተምሩ የቆዩትና በኢትዮጵያ ወቅታዊ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተር ዳኛቸውን ያዋየው አሉላ ከበደ ነው። ዶክተር ዳኛቸው፣ ለሳምንታት ሲወራለት የሰነበተው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የአፍሪቃ ጉዞ እውን ሆኗል። ዛሬ ማምሻውን የወላጅ አባታቸው አገር ወደ ሆነችው ኬንያ ገብተዋል። ለሁለት ቀናት የስራ ጉብኝትም የፊታችን እሁድ አዲስ አበባ ይገባሉ ተብሎ ይጠበቃል። ከመቶ ዓመታት በላይ በሚሆነው የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት አንድ በስልጣን ላይ ያለ አሜሪካዊ ፕሬዚዳንት ኢትዮጵያን ሲጎበኝ ባራክ ኦባማ የመጀመሪያው ናቸው። አዲስ አበባ እንዴት ልትቀበላቸው ተዘጋጅታለች? ከጎዳናው ከህዝቡ ስሜት ከእርሶ ትዝብት ብንነሳ የፕሬዚዳንት ኦባማ መምጣት እዚህ በሰፊው ሲወራ ነው የከረመው። ቅድም እንደጠቀስከው ለመጀመሪያ ጊዜ የአሜሪካን ፕሬዝዳንት በስልጣን ላይ ያለ ወደ ኢትዮጵያ ይመጣሉ ነው የሚባለው በፋክት ደረጃ መቸስ እውነት ነው። ግን ነገሩ ምንድን ነው? ፕሬዝዳንት ኦባማ ጥቁር ሰው ናቸው፣ አፍሪካዊ ሚኒ ነው እና እስካሁን ነጭ ፕሬዝዳንት በስራ ላይ ያለ መጥቶ አያውቅም። ወደፊት አላውቅም። ኤኒዌይ ግን የተባለው ምንድን ነው? በመንግስት ደረጃ እኛን ወደውን፣ ህዝቡ ግን ንንገር። እኔ ከህዝቡ ጋር ሙሉ ሰው ነኝ። ህዝቡ ምንም በእውነት ላያለሁ። ምንም ለእኛ ፋይዳ የሚያደርጉት ነገር የለም እያሉ ያሉት የጠበቀው ያጓጓው ነገር የለም ነው። ምንም ያጓጓቸው ነገር የለም በህዝቡ ደረጃ ነው። እኔ ብዙ ጠይቄያለሁ። ሳምንት አልፎኛል። ሶሲዮሎጂስት አይደለሁም። ቁጥር ይያዙ። ይሄ ነው ያ ነው አይደለም፣ እንዲሁ በአጠቃላይ ነው። አንዳንድ ቦታ ደግሞ ሰሞኑን ወዳጆቼ ከአሜሪካን የመጡ ስላሉ ትልልቅ ሆቴል ያረፉ ሳነጋግር፣ የብዝነስ ሰዎች ይዘው ስለሚመጡ ይጠቅማል ያሉም አሉ። ይህን መቼም ልሸሽግ አልችልም። ኢህአደግ ፖለቲካል ፊገሮችም እኛ ስቴብል ሀገርነን የተረጋጋ ሰላም ስላለም ብለዋል። በአጠቃላይ ግን ነግረ አለ ህዝቡ ግን እንደውም እያሉ ያሉት ምንድን ነው? እንዲች ትራንስፖርቴሽኑ ኦልሬዲ ኮላፕስ ያደረገ ከተማ መጥተው ያው ከቤት እንዳትወጡ ተብለናልና ሁሉ ነገር ይዘጋል ያሉ በቅሬታ ነው። ዶክተር ዳኛቸው ድባቡን፣ የሰውን ስሜት በምን መልኩ ጠብቋል የሚለውን ነው ለማየት የሞከረ ነው። የዛሬ ስድስት ዓመት ኦባማ ሲመረጡ ወደ ስልጣን ሲመጡ፣ ቅድም እንዳሉት አንድ ጥቁር አሜሪካዊ ለፕሬዚዳንትነት ሲበቃም የመጀመሪያው እንደመሆናቸው በዓለም ዙሪያ ጥቁሮችን ብቻ ሳይሆን በነጻነት የሚያምኑ ብዙዎችን ያጓጓ ስሜት እንደፈጠሩ፣ የተለየ መነሳሳት እንደፈጠሩ ይታወሳል። በዋና ዋናነት የሚታዩ መጥተው ሊያደርጉ ይችሉ የሆነ ወይ የሚባሉት ጭብጦችን ከመመልከታችን በፊት አሁንም በዚሁ በስሜት ደረጃ ያ የዛሬ ስድስት ዓመት የሰጡት ተስፋ ወደ የት ተነነ? ለምን ያ ትኩስ ስሜት አሁን አልታየም? በአካል የሚመጡበት ሁኔታ ሲፈጠር ኦባማ ምግብ ቤት በትንንሽ ከተሞች ሳይቀር በስማቸው ያልተሰየመ ድርጅት እንዳልነበረ በዜናዎች እንደዘገብን አስታውሳለሁ። የተነነ ያ የተስፋ ትኩስ ስሜት አሉላ ተኗዋል፣ ነው ተኗዋል፣ ጥሩ ቃል እኔም ልሱ የለም። አሁን እና መቼም አሜሪካን ሀገር እኔም ነበርኩኝና አንድ የጥቁር ፕሬዚዳንት አሜሪካ አስተዋጣ ሁላችንም ነው ደስ ያለ በእውነት። ሆኖም ግን ያ የለም ሁ አሁን ያለው ምንድን ነው? ይመጣሉ፣ አዎ በየማታው በየቴሌቪዥኑ እየሚወራ ይኸው ይመጣሉ። ይሄ ደግሞ ለእኛ የተወሰነ ለምናደርገው የኢኮኖሚ የፖለቲካ እንቅስቃሴ ትክክለኛ ለመሆናችን ማረጋገጫ ነው። ይህንን መም ህዝቡ አልተቀበል ድባቡ አይደለም። በመንግስት በኩል ይሄን አይነት ስሜት እየተንጸባረቀ ነው ነው የሚሉኝ ይሄ እየተንጸባረቀ ነው በሰፊው። ህዝቡ ግን ያንን አልተቀበለም። ተደርጎ ሶስት ብር ቡና የሚሸጥበት እንደነገርኩ ራስን እንትን ለማለት ሳይሆን ከሰፊው ህዝብ ጋር የምኖር ሰው ነኝ። አሁን የወጣሁበት ቦታ ሀያ ሰላሳ ሰዎች አሉበት። ጠየቁ፣ ምን ይመስላቸዋል፣ ምን አይነት ነገር ነው ብል፣ ምንም ነገር የለም። ትራፊክ ብቻ ይጣበብብናል። ያው ችግሩን መሸከም ነው። ያ የአጓጊ ስሜት እንደገለጹልን፣ ያ ተስፋ ሰጥቶ የነበረ ስሜት ዛሬ በአጓጊነቱ እየተጠበቁ አይደለም። ምክንያቶችንም ወደኋላ መለስ ብለን እንመለከታለን እስኪ አንድ የታላቅ አገር መሪ የዓለም መሪ የሚባል ሰው ወደ ኢትዮጵያ ሲመጣ አሁን እንደ ገለጹት በመንግስት በኩል የተረጋጋ አገር መሆኗን ወደ እኛ መምጣታቸው ይሄንን ያንጸባርቃል ከሚለው ባሻገር በተጨባጭ ምን አይነት የሚጠበቁ ለውጦች አሉ? የትኞቹን ነገሮች ትርጉም ባለው መልኩ ተጽዕኖ እንዲያደርጉ ሰው ይጠብቃል? ከተለያዩ ወገኖች የሰሙት ካለ። ከተለያየ ወገን የሰማሁትን ልንገር። አንዳንድ የኦፖዚሽን ፖለቲካል መሪዎች ቢያነጋግሩን በጎ ነው ብለዋል። በሌላ በኩል ግን ቅዋሜው ልንገር ይኸው አምስት መቶ አርባ ሰባት መቀመጫ አምስት መቶ አርባ ሰባቱንም ወስጃለሁ ያለ መንግስት በበነገታው እንዳልከው ትልቁ የአሜሪካን ሊዲንግ ዲሞክራሲንን በአለም የሚል መሪ መምጣቱ ብዙ ሰው አሳዝኗል። እንዲያውም ቴክኒት አዘ ስላፕ ኦን ዘ ፌስ የሰውን ቅሬታ እንደማባባስ ይቆጠራል እያሉ ነው። ቅሬታ አለ። በቃ ባይሆን ጥሩ ነበር የሚሉ አሉ። ከዛ ወደፊት ይወጣል። እነኚህ ታስረው የተፈቱ ልጆች የተደረጉት ነገር እነኚህ ወጣት ሴቶች ላይ የተደረገው ወንዶቹ ላይ የተደረገው ነገር በዓለም ደረጃ ይፋ በሚሆንበት ጊዜ የሚገርም ይሆናል። ግድ የለም የዞን ዘጠኝ ጋዜጠኞች እና ሌሎች በዚህ ላይ የሚገኙ ጋዜጠኞች ነው ላይ የተደረገው ነገር ይፋ በሚሆንበት ጊዜ አሁን ለማውራት አልፈልግ፣ ራሳቸው ይናገሩታል እና ከዛ ይሄ ሁሉ ሆኖ አምስት መቶ አርባ ሰባት መቀመጫ እግዚአብሔር ያሳየ እንደዚህ አይነት ሞከሪ ኦፍ ዲሞክራሲ እንደዚህ አይነት ሾው ፕሪፖስትረ ሲሆን ይውሸት ላይ ፕሬዚዳንት ኦባማ በመምጣታቸው ብዙ ሰው ተናዷል። እኔንም ጨምረኝ ዋናው ተናዳጅ አንድኛው እኔ በግለሰብ ደረጃ ነው። ብለን እንደዛ ነው እንጂ ምንም አይነት ምንም ምንም ምንም እኔ ትልልቆቹንም ተቃዋሚ ሀይሎች ይቻለው የቆዩትን መካከል ያሉትን ማውርቻ አለ ለማነጋገር ያነጋግሯቸውናል። እኔ ልንገር አሉላ ህዝቡ በጣም ዲሰፖይንት ነው ነው። ሰው ሌላ ነገር ይሰሩልናል እንዴ። አሁን እያነጋገርከኝ አምስት እና ስድስት ሄሊኮፕተር እየተሽከረከረ ነው። እንደ ጉድ ዝቅ ብሎ እየወረደ ነው። ቅድምማ ብደው ነው ነው ሰባው ነበር ተበቃው ነው ሴኩሪቲው ነው የተረፈን ነው የተረፈን። ይሄ ነው ሌላ ነገር አለ። ኮርነሩ ብረት የያዙ ወታደሮች መሽከርከር ነው የተረፈን ነው። ዶክተር ዳኛቸው የገለጹትን አይነት ቅሬታ ከግራ ከቀኝ ከተቃዋሚ ወገኖች በሚሰማበት በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ አንድ ፓርቲ ሙሉን ጠቅሎ የወሰደበትን አገር ፕሬዚዳንት ባራክ ኦባማ መጎብኘታቸው የሰውን ቅሬታ እንደ ማባባስ ይቆጠራል ያሉትን በሌላ አንጻሩ ደግሞ እሳቸውን ተከትሎም የዓለም መገናኛ ብዙሃን ኢትዮጵያ ሌላ ጊዜ ከምትነሳው በበለጠ የዓለም አይኖች ሁሉ የሚያርፉባት አገር አያደርጋትም ወይ? ፕሬዚዳንት ባራክ ኦባማ ራሳቸው በአዲስ አበባ ተገኝተው በቀጥታ ግፊት ሊያደርጉባቸው የሚችሉ ጉዳዮች ይኖራሉ እስከሚለው መከራከሪያ የሚያነሱ ይህም ጥቅም ነው የሚሉ ወገኖች አሉ። እርሱን ያዩታል። ጥሩ እኮ ነው። ልጅ አሉላ፣ እኔ የምልህ እሱ ሊመጣ አይችል ይሆናል። ዲሞክራቲክ አገር ነኝ ብላ ያለች ሀገር አምስት መቶ አርባ ሰባት መቀመጫ እኔ አሸንፌያለሁ ብለው በፊት ለፊት የወጡ ሰዎች ናቸው። እነ ቡድና ሰዎች እና ፕሮባብሊ ስለ ኢትዮጵያ ስሲል ኢንዳይሬክትሊ አሁንም የአነስታሊን ከጀርባ ምንድን ነው የሚካሄደው ብለው ሲሉ ይሄ አድቫንቴጅ ይኖራል የምትለው ተራብስ ይኖራል። አይምሮን ክፍት አድርጌ ልቀበል ይችል ይሆናል። አሉላ ጥሩ ጥያቄ ነው። የወጡ ዘገባዎች አሉ። አሁን የእሳቸው መሄድ ምክንያት በመሆኑ የተነሳ የዋሽንግተን ፖስት ፎሬን ፖሊሲ ማገዚን፣ የዓለም መገናኛ ብዙኃን ግራቀኝ ጉዟቸውን ተንተርሰው መሄድ የለባቸውም እስከሚለው ድረስ እየዘገቡ ነው። ዓለም አቀፍ የሰብአዊ መብት ተቋማት በዝርዝር እየጻፉ ነው ታዋቂ ግለሰቦች፣ የፖለቲካ ጉዳይ ተከታታዮች እየጻፉ ነው። ከሄዱ በኋላም እንዲያመጡ ወይም ደግሞ ግፊት እንዲያረጉባቸው የሚፈልጉባቸውን ጉዳዮችም እያነሱ ነው። ከዛ አንጻር እንደው አንድ ሁለት ጭብጦችን በጣም ቀጥተኛ የሆኑ ጭብጦችን አንሳለሁ። ይሄ እዩ አሉላ፣ በዛ ሳይድ ያለውን አንተን ነው የምታውቀው። ጥሩ ነው አልኩ እዲ ዋሽንግተን ፖስት አላነብ ዲ ኦል ታይምስ አላነብ ነገሩን ነው ብለ፣ እኛ ግን እንደ ኢትዮጵያዊ ነው ብለ እኛ እንደዚህ አይነት ሁኔታ ከተፈጠረብን በኋላ ፓርቲዎች እየተከፋፈሉ የተቃዋሚ ፓርቲ የሚባሉ ኮምፕሊት ዲቪዥን ሜምበር አድርገው በቃ ዝም ብለው እኛ አሸንፈናል ብለው ባሉበት በነገታ ላይ የአሜሪካን ምል ፕሬዚዳንት መምጣታቸው እኔ በበጎ የኢትዮጵያ ሕዝብ ያዋል ብዬ አልልም። ግን እንዳልከው አቴንሽን ይስባል አንዳንድ ጥያቄዎች ሊነሱ ይችላሉ ምትል ከሆነ ከዛ ካለበት ቦታ ፐርሃፕስ እኔ ከዚህ ሆኜ እሱን ጃጅ ላደርግ አልችልም። አሉ ላ ግን በኦቨርኦል ግን ለአንዳንዶቻችን እዚህ ላለ ብዙዎቹ ነው የኢትዮጵያ ህዝብማ ትዞታል፣ አልኩ እኔ እኔም ማናገራቸው የመንገዱ ያሉት ሰዎች ምን ጥቅም አለው ለኛ ምንም ነገር የለውም ነው የምለው። ው በሌላ በኩል ደግሞ የሚያገኙትን ልንገር እነህ ሰዎች ው የሚገርም አይነት የሞረል እንትን ነው እያገኙ ያሉት በቃ መጣ የአሜሪካን ፕሬዚደንቱ። እናንተ ዲሞክራሲ የለም ትላላችሁ፣ ሩል ኦፍ ሎ የለም ትላላችሁ። በቃ ከመካና መዲና በቃ ዋናው ዋናው ዋናው ወይም የሮም ፖፑ መጣ ወይ ትልቁ ካርዲናል ሲመጡ ከአንድ ቦታ፣ ይህ እናንተ ወሬ ነው የሚሉ ብለው ያሉናል። በቃ እኛ አግኝተናል። አልቲሜትሊ መጥቶ የማያውቀውን የአሜሪካን ፕሬዚዳንት ይሄው መጣ። ዲክቴተርሺፕ እና አውቶሪቴሪያን ብትሆኑ አይመጡም ነበር ሰው ነው፣ እየተባለ ያለ ተቀባይነት ከማግኘት ጋር ነው የተነጻጸረው። ነው የሚሉት ተቀባይነት ከማግኘት ጋር ነው። ይሄ እኮ የቅቡልነት ጥያቄ እኮ ነው። እኛ በቃ ተቀባይነት አግኝተናል፣ በዓለም ሳቹራችን ከፍ ያለ መንግስት ነን። እዚህ ዝም ብላችሁ ወዲያ ወዲህ ታወራላችሁ፣ ነው እየተባለ ያለ። በዚህ በኩል ችግር ተፈጥሯል። ግን አዘንዶ ዘዴ ህዝቡ ነው የሚወስድ እንጂ ኦባማ፣ ፈርማቸውን ጨርሰው ቢመጡ ኖሮ ኢትዮጵያ ህዝብ በደስታ ነው የሚቀበላቸው። ስለታቸው አይደለም ጥሩ ስለመጡብን ነው። አወዛጋቢና ችግር የፈጠረው ነው ምን ለጎበዞቹ ሀያ አራት ሰዓት አሁን ስፒን ዶክተሮቹ እየሰሩ ነው። ምክንያቱም ቴሌቪዥን የለንኛ ቪዲዮን የለን። እናንተ ናችሁ እኮ ትንሽ ዊንዶ የሰጣችሁን። ይችንም ለመናገር የእኔ ወንድም አንድ ነጥብ ገፋ አድርገን እናንሳ፣ ዶክተር ዳኛቸው በእሳቸው ጉብኝት ሳቢያ የሰውን ቅሬታና መቆርቆር ብርሃን እንዲያዩ ያደርጋል ከሚለው ሀሳብ አንስቶ ከዚህ ቀደም አፍሪካን በጎበኙበት ወቅት በዓለም ከፍተኛ ትኩረት የሳብ ንግግሮችን አድርገዋል። የጋናው ተጠቃሽ ነው። እንደሚያስታውሱት አፍሪካ በጠንካራ መዳፍ ሕዝባቸውን ተጭነው የሚገዙ አምባገነኖች ሳይሆን ጠንካራ ተቋማት ነው የምትሻው ያሉበትን ንግግራቸውን ብዙዎች ያስታውሳሉ። ግፊት እንዲያደርጉበት የሚፈለገውን ሀሳብ ሲያጸኑ ታሪክ ከመንፈሰ ጠንካራ የአፍሪካ ሕዝብ ጎን ነው ያሉበት ንግግር ይነሳል። በተመሳሳይ ለሙስሊሙ ዓለም በግብጽ ያደረጉት ንግግር ይጠቀሳል። የአፍሪቃ መሪዎች መቀመጫ ናት አዲስ አበባ። በአፍሪካ መሪዎች ጽህፈት ቤትም ተገኝተው ንግግር እንደሚያደርጉ፣ ከኢትዮጵያ ጠቅላይ ሚኒስትር ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ፣ ጥያቄዎች እንደሚቀበሉ ይሄ ሁሉ ይጠበቃል። ያቺስ ጠባብ መስኮት አሉላ ይሄ ሳይለንት ዲፕሎማሲ የሚባለውን ነገር ትተው መጥተው እንደዚህ በፊት ለፊት ወጥተው እንደዚህ እንደዚህ ቢሉልን ደስ ይለኛል። ሁላችንም እኮ ደስ ይለናል። ግን ይሄ በጣም አስቸጋሪ ነው ለማሰብ ነው እንዳልከው ይቺ የአፍሪካን መዲና ተበላለች ኢትዮጵያ ብዙ ብዙ ነገሮች አሉ እኔ አይመስለኝም ግን ቢናገሩልን አንዳንድ ነገሮች መስተካከል አለባቸው እኔም እኮ የአዲስ አበባ መምጣት የለባቸውም ከዋሽንግተንም ሊሰሩ ይችሉ ነበር ነው ብለ ምልክት አላየንም እና ቢናገሩልን ፕሮሰሱ እንዴት ነው ሩል ኦፍ ሎው እንዴት ነው የፕሉራሊዝም ጥያቄ እንዴት ነው እስረኛዎች ለምን አትፈቱ ለምንም ትንሽ ፓወር እንደው ለማጋራት አትሞክሩ እግዚአብሔር ያሳ እኔ እኮ እንግዲህ መቶ በመቶ እኮ ብለው የወጡ ጎበዞች ናቸው። በቃ ከዚህ ወዲህማ በቃ ማንንም የሚሰቡት የላቸውም። ትቀልዳለህ። ኦባማም እኮ መጣ ነው የሚሉት ተናገረ እኮ እና ይሄን ነገር ቢናገሩ በይፋ ነው እና ለሲስቲ እንግዲህ የሆነውን ነገር የኢትዮጵያ ህዝብ አሜሪካኖችን የሚጠላ ህዝብ አይደለም። ታውቃለህ፣ እንግዳችን ናቸው። መቶ የመንግስት ብቻ አይደሉም። ኢትዮጵያም ህዝብ ይቀበላቸዋል እኮ። ምንም ችግር እኮ የለውም። ያ አይደለም ብያ ግን ብሶታለን። እኛ ወዳችንን አሞናልና የሚነግሩን ነገር ካለ ደስ ይለናል። እንደ ተለመደው መጥተው ይሄ ትልቅ አገር ነው ብዙ ድልድይ እየሰራችሁ ነው ግንባችሁን ሰርታችኋል፣ በዚህ በዚህ አሜሪካን ፓርቲስፔት ታደርጋለች፣ የሴኩሪቲ ከንሰር ናላችሁ በዚህ በዛ በኩል እሱን አብረናችሁ እንቆማለን ብለው ከሄዱ ያው እንግዲህ አስረግጠውን ሄደዋል ማለት ነው። የጠበቅነውን አገኘን ያንያኑ እናንተ ነዋላ ያኔ ምን አደረጉ ላይ እንነጋገራለን ነገርኩ። ምንም ቻነል የለንም። እናንተ ናችሁ አላችሁ ወይ ዶች ቬላ ነው በብዛት እናንተ ናችሁ። ሌላ እኮ የለን እኛ ተዘግተን ያለን ሰዎች ነው። እስኪ አሁንም ከሚጠበቁ ተስፋ ከሚደረግባቸው ነጥቦች አንጻር በቅርቡ የኢትዮጵያ መንግስት ከወሰደው ውሳኔ ጋር አንዱን ናዛ አምድና እንመልከት። ቅድም ያነሷቸው ወጣት ጋዜጠኞች፣ አምደኞች ከአመት በላይ ለሚሆን ጊዜ ከታሰሩ በኋላ ተለቀዋል። የሰብአዊ መብትና የጋዜጠኞች መብት ተሟጋቾች ኢትዮጵያ በዓለም ዙሪያ ትልቋ የጋዜጠኞች መታሰሪያ አገር ሆናለች የሚል በየቀኑ የሚጽፍባት ጋዜጠኞች እስር ቤትነት በዋናነት የሚጠሯት አገር ሆናለች። ና ወደዛች ሀገር ሲሄዱ ጋዜጠኞች እንደ ታሰሩ ነው መሄድ የለባቸውም በሚለው ግፊት ሳይደረግ አልቀረም የሚል ትችት የሚያመጡ አሉ። ለእነኚህ አራት ጋዜጠኞች ና የኢንተርኔት አምደኞች መለቀቅ ለሌሎችም ተመሳሳይ ግፊት ይደረጋል። እነ ተመስገን ደሳለኝ እነ እስክንድር ነጋ በመጽሐፋቸው የታሰሩ ናቸው፣ እና እነሱም ይወጣሉ የሚል ተስፋ ያሳደሩ ወገኖች አሉ። የፖለቲካ እስረኞች ተብለው የሚጠሩት ወጣቶችን እነ ነፃነት አንዱ አለምን ከስር የሚያስወጣ ሁኔታ ይፈጠራል እስከሚለው የሚሄዱ አሉ። ተስፋ ይታዩታል። በዚህ መንገድ የተወሰኑ ልጆች የተፈቱት ምንም ጥርጥር የለውም። ለፕሬዚደንት ኦባማ ካሮት ነው የሰጧቸው። እስካሁን ግን ይዘዋል ዱላውን። እኛ አጠቃለን የለቀቅነው ለኦባማ ነው እንዳይባል ዋና ዋናዎቹ አስረ ይዘዋል። ነው የማይፈቷቸው እነኛ ለቀናል። ምክንያቱም ኦባማ ኢስ ካሚንግ ፕሬሸር አለበት። ከዲያስፖራ የሚመጣውን ፕሬሸር ትንሽ እኛም እንደው አንድ ነገር እናሳይ እዛ ያሉትም ዲፕሎማቶቻቸው የሚሉት ትንሽ ምልክት እንስጣሉ። ፈቷቸው። ግን እነ እስክንድር ነጋን እነ ተመስገንን እነኝ እነኝን ግን አይፈቱም ነው ምክንያቱም ፕሬሸሩ ጠንከር ያለ አይደለም። ምንም ነገር ያላደረጉ ወጣት ልጆች ነው ያሰሩት። እሱ ሲወጣ አለም ጉድ ይላሉ አሁን እኔ አላውራ እና እኔ አልመሰለኝ። እርግጥ ከሳቸው መምጣት ጋር ነው ፍቾ የሚለው እሱ። ማንም ኢትዮጵያ የሚያወራው ህይወትም ቢሆን ተርሟን ጨርሳ ነው አምስት አመት ተፈረደባት አራት አመት ከምናምን ታ ሌላው የሚነግርን እንገርህ አሉ። ጠቅላይ ሚኒስትሩ ከአስራ አምስት ቀን በፊት ሲጠየቁ ቴሮሪስቶች ናቸው አሉ ከአስራ አምስት ቀን በኋላ ሲፈቱ አንዳንድ ኢትዮጵያውያን እዚህ ያሉ የሚሉት መሰለ። እንደውም ጠቅላይ ሚኒስትሩ የሚያውቁ አይመስለን፣ መፈታታቸው በኋላ ነው የሚሰሙት። እንደ ማንኛችን በሬዲዮ ነው የሰሙት ነው የሚባለው። ይሄ ነው በቃ። እኔ ተሰማኝ እነግርሃለሁ አሉላ የራሴንም ስሜት እነግርሃለሁ። ልሳሳት ይችላለሁ፣ ግን ህዝቡ ምንም አይነት ፋይዳ የለውም ነው የሚለው። መልካም ከመቶ ዓመታት በላይ አሜሪካና ኢትዮጵያ የዲፕሎማሲ ግንኙነት፣ ባራክ ኦባማ የመጀመሪያው የአሜሪካ ፕሬዚዳንት ሆነው ኢትዮጵያን ሊጎበኙ ነው። ምን ተደረገ፣ ምን አልተደረገ፣ ምን መልሰን እናያለን። ዶክተር ዳኛቸው አሰፋ ትዝብቶን ጨምሮ ጉብኝታቸውን አስመልክቶ ለሰጡን አስተያየት ለጊዜው አመሰግናለሁ። አሉ ላይ ጠብቃለሁኝ። እኔ ለመማር ለመስተካከል ዝግጁ ነኝ። እንገናኛለን።